እንግዲህ እንደዚህ ነው ነገሩ። በአለፈው ዓመት ወደ መቶ ስልሳ ሺህ ያህል ደተኞች ወይም ተገን ጠያቂዎች ወደ ስዊድን ገብተዋል እና ከእነኛ አብዛኛው ከሶሪያ የመጡ ናቸው። ቀጥሎም ከኢራቅ፣ ከኤርትራም ይገኙባቸዋል። ግን አብዛኛውን ቁጥር ያ የሶሪያ ተወላጆች ናቸው እና ዛሬ የአገር አስተዳደር ሚኒስትሩ ቃለ ምልልስ አሁን ከቅርብ ሰዓት በፊት እንደሰጡ ነው የተነገረው። እና ምን ተባለ እንደው በግልጽ የተነገረ ነገር አለ። ይሄን ያክል ኤርትራውያን ይሄን ያክል ሶርያውያን ተብሎ አ አሁን ከተወሰኑ ደቂቃዎች በፊት ነበር ከዚሁ ከጋዜጣዊ መግለጫ የወጣሁት የሀገሪቱን የሀገር ውስጥ ሚኒስትር አንደርሽ ኢኝማን አነጋገሪያቸው ነበረ እና ይህንንም ጥያቄ አንስቼላቸው በዝርዝር መግለጽ አልፈለጉም። ከምን ከምን ዜጋ እንደሆኑ ሰዎቹ በግልጽ መናገር አልፈለጉም። በአጠቃላይ ግን ከገቡት ስደተኞች ከሰማንያ ሺህ ያህል ስደተኞቹ እንደሚመለሱና ከአገልግሎቱ እንደሚደረጉ ነው የተናገሩት። ከነኚህ እስከ ሰማንያ ሺህ ይደርሳሉ የተባሉት ስደተኞች ሊባረሩ አብዛኞቹ ወይንም በብዛት እስካሁን ድረስ አላወቁም። የስንት የትኛው ፐርሰንት ያህል ነው? ምን ያህሉ ሰውን የሚባረረው? የታወቀ ነገር የለም እና ይሄ ለራሱ ከነኝ መኖሪያ ፍቃድ ያላገኙት ከመቶ ስልሳ ሺህ ውስጥ ትንሽ መደናገር እና የመተሳሰብ ነገር ፈጥሯል በመካከላቸው። እንግዲህ ትናንትና ደግሞ ከፍተኛ ሰላማዊ ሰልፍ ነበር ስቶኮልም ውስጥ፣ ይህንን ጉዳይ በመቃወም ሰልፍ የወጡትና እዚህ ሰልፍ ላይ የተነሳ ነገር አለ። ምንድን ነበር እዚህ ሰልፍ ላይ ወጥተው የነበሩት? በዚህ ካለፈው አርብ ቅዳሜ ሰልፍ ነበረ። ይሄ ረ ስደተኞች የሆኑ ዜጎች ናቸው ማስክ ለብሰው በመቃወም ነበር የወጡት ና ሁለቱም በጣም ግልጽ አልነበረም፣ ግን ለጥቃት እንደተነሱ ነው ፖሊሶቹ የሚያመለክቱት። ይሄንንም በዚሁ በጋዜጣዊ መግለጫው ላይ ትንሽ ነካክተውት ነበር ሚኒስትሩ። እና የነሱ እንትን ለጥቃት የተነሳ ነው። ምክንያቱም እዚህ ሀገር ስደተኞች ከገቡ በኋላ በተለይ ባለፈው አራት አምስት ወር ጊዜ ትልቅ መጨናነቅ ፈጥሮ ስለነበረ ሀገር ውስጥ በተለያየ ስደተኞች የሚኖሩባቸው አካባቢ የማፈንዳት፣ የቃጠሎ ትርኢቶች ሲታዩ ነበረ። እና እኚህ ሚኒስትሩ እንዳሉት ይሄ ትላንትና የታየው ትርኢትም የዚሁ ቅጣይ ነው ብለው ነው የገለጹት። ህዝቡ ግን እንዴት ነው? ስደተኞችን ጠልቷል። ስደተኛ መግባቱን አይወድም። እንግዲህ ነጸብራቆቹ የተለያዩ ናቸው። ባለፈው ስደተኞቹ በገፍ በሚገቡበት ጊዜ ብዙ ህዝብ ፍላጎቱን እነሱን ለመርዳት በደንብ ተስተውሏል። በሚገቡበት አካባቢ እየሄዱ የተለያዩ እርዳታ ሲለግሱ ተስተውሏል። ግን እንግዲህ ምንድን ነው ህዝቡ አንቀበልም ሳይሆን የሚለው በስዊድን መንግስት በኩል በቂ ዝግጅት መደረግ አለበት። ዝም ብሎ ሰዎቹን መቀበልና ሜዳ ላይ መጣል አግባብ አይደለም የሚል ነው ከፍተኛ ተቃውሞ ሲያስነሳ የነበረው እንጂ በመሰረቱ የተበደሉትን ወይም በጦርነት አካባቢ እና በችግር አካባቢ ያሉትን ሰዎች እርዳታ ለመስጠት ዝግጁ መሆናቸውን እና እንደሚደግፉት ነው። ቴዎድሮስ ምህረቱ ከስቶክሆልም ስዊድን፣ ለሰጠህን ማብራሪያ አመሰግናለሁ።